ከ16 ዓመቷ ጀምሮ በሙዚቃ፣ በፊልም እንዲሁም በፋሽን ዲዛይን ላይ ስትሳተፍ ቆይታለች። ነርሲንግ ተምራም ተመርቃለች። ማህሌታ ታፈወርቅ ወይም ብዙዎች በሚያውቁት ስሟ ማፊ፣ የዛሬ 9 ዓመት አካባቢ ግን ሁሉንም ነገር እርግፍ አድርጋ በመተው ሙሉ ለሙሉ ወደ ፋሽኑ ጎራ በመቀላቀል ማፊ ማፊ የሚል የፋሽን ዲዛይን ስም ይዛ መስራት ጀመረች ባህላዊውን የኢትዮጵያ ጥለትና ፈትል ከዘመናዊ ንድፍ ጋር እያዋደደች። የምትሰራቸው ዲዛይኖችና ልብሶች በአጭር ጊዜ ውስጥ ተወዳጅነትና ታዋቂነትን አትርፈውላት አሁን ላይ ኢትዮጵያ ውስጥ ስማቸው ከሚጠሩ ዲዛይነሮች ቀዳሚውን ቦታ ትወስዳለች። ማህሌት ወይም ማፊ ስራ ስትጀምር እንዴት እንደነበረ እንዴት አስታውሳለች? መጀመሪያ አስነጀምር እኔም የፋሽን ትምህርት በዛው ይህ ነው የሚባል የፋሽን ዲዛይን ትምህርት የሚሰጥ ትምህርት ቤቶች ኮሌጆችም አልነበሩም እና የነበረኝ አንድ ነገር በጣም ፍላጎት ነበረ። ክፍተት የታየኝ ነበር። የዛን ጊዜ የነበረው የኢትዮጵያ ውስጥ የነበረው ፋሽን ኢንዱስትሪ በተለይ እና በደንብ ግን ስከባበት በጣም ከባድ ነበረ። የመጀመሪያ ደግሞ እናቴ በተለይ በጣም አንድ የስፌት ማሽን ገዛችልኝ፣ ትንሽ የሱቅ ደግሞ ተከራየ እና በቃ በሱ ነበር የጀመር ያ ከተደረገልኝ ትልቅ ደረጃ የሚደርስ መስሎኝ ነበረ። ስለዚህ በቃ ቆራጭ ሳፊን ዲዛይን ማድረገውም መማቀውን ሁላ በማድረግ እኔ ነበርኩ ከደንበኞች ጋር ላይ እየተነጋገርኩ ሴት መሆኝ ነገር የጀመርኩ በዛው እና ያው ቀስ ብቀስ ግን ነገ የውስጥ ስሜቷን በማዳመጥና ፍላጎቷን በመከተል ብቻ የገባችበት የልብስ ዲዛይን ዘርፍ የወሰዳት መንገድ ቀላል አልነበረም በወቅቱ የፋሽን ትምህርት ቤትም ሆነ የእሷን አይነት ዲዛይኖች የሚቀበል ገበያ ባልነበረበት ወቅት የፋሽን ስራን እራሷን ማስተማር እንደነበረበት ታስታውሳለች ማፊ ማፊ የሚለውን የንግድ ምልክት ለማሳደግና እውቀቷን ለማጎልበትም የተለያዩ ማህበራቶች አባል መሆንና ብዙ መጣር ነበረብኝ ትላለች መጀመሪያ አስነ ጀምር እኔም የፋሽን ትምህርት በዛው ጊዜ ነው የሚባል የፋሽን ዲዛይን ትምህርት የሚሰጥ ትምህርት ቤቶች ኮሌጆችም አልነበሩም እና የነበረኝ አንድ ነገር በጣም ፍላጎት ነበረ፣ ክፍተት የታየኝ ነበር። የዛን ጊዜ የነበረው የኢትዮጵያ ውስጥ የነበረው ፋሽን ኢንዱስትሪ በተለይ ና በደንብ ግን ስከባበት በጣም ከባድ ነበረ። የመጀመሪያው ደግሞ እናቴ በተለይ በጣም አንድ የስፌት ማሽን ገዛችልኝ ትንሽ የሱቅ ደግሞ ተከራየ እና በቃ በሱ ነበር የጀመር ያ ከተደረገልኝ ትልቅ ደረጃ የሚደርስ መስሎኝ ነበረ። ስለዚህ በቃ ቆራጭን ሳፊም ዲዛይን ማድረገውም መማቀው ነው ሚና በማጫት እኔ ነበርኩ ከደንበኞች ጋር እና እየተነጋገርኩ ታይነት መሆኝ ይዚ ነገር የጀመርኩ በዛ ወቅት እና ብዙ ቻሌንጆች አለብት ትልቁ ቻሌንጅ በእኔ በኩል የነበረው አንደኛው የፋሽን ኢንዱስትሪ ኢትዮጵያ ውስጥ አሁንን ማድረግ ወይም በጣም ገና መሆን እሱ ፓኔንች መርመረው ከባድ የሚያደረጋቸው ነጥቦችን ነበሩት፣ ግን እንደዛም ኦፖርቹኒቲ ነበረ። ብቁ ባለሙያዎች አለመኖራቸው፣ በቂ ትምህርት ቤቶች ዩኒቨርሲቲዎች አለመኖራቸው፣ በቂ ገበያ ተዘጋጃል፣ ገበያ ማርኬት አለመኖሩ በተለይ ደግሞ ኦንላይን ሲስተም የሚሄድ ያለው ችግር እሱ እንግዲህ ነበሩ እነሱን ደግሞ በቻናው

ማፊን ከተለያዩ ዓለማት የሚገቡ ዘመናዊ ልብሶች ባሉበት ሀገር ላይ ባህላዊ ጥበብ የተቀላቀለበት ብዙ ሰዎች የሚሳተፉበትና ጊዜ የሚፈጅን የጥበብ ስራ እኩል ለገበያ በማቅረብ መወዳደሩ አይከብድም ወይ ስል ጠይቂያት ነበር። ገበያው የለመደው ከተለያየ ዓለማት በተለይ ከቻይና በጣም ብዙ ልብሶች በርካሽ ዳምፕ እንዲደረግበት ማለት ይቻላል ኢምፖርት የሚደረግበት ሀገር ነው እና ትሬንዳቸውን ዓለም ላይ የምታያቸውን አይነት ልብሶች አግኝተሽ መግዛት ሰርቪስ በጣም ርካሽ ዋጋ ማለት ይባላል እና የእኛ ገበያ አሁን እንደዚህ ከተለያየ ሀገር በርካሽ ኢምፖርት አድርገው ለሚሸጡላቸው ሰዎች አይደለም። ይህኛ ደንበኞቻችን ወይም ቀጥታ የምንሰጠው ለነሱ አይደለም። ምክንያቱም ሱማት ማርኬት ነው። የእኔ ደግሞ ድርጅት የሚሰራው ወይም ረጥ ነው መንገድ ደግሞ በጣም ረጅም ሰዓት ተፈርቶ ተሸምኖ ተብሎ ሁላ ነገር ሄዶ እንግዲህ ኤቲካል ፋሽን ብራንድ ነው ቢልድ ማድረግ የተፈለገውና፣ ሲጀመር በብዛት ሰርተሽ ለእነዚህ ሁላ ላቸው መሸጥ አትችም። በቃ የራስሽን ኒች ማርኬት ነው የምትፈልጊው። ስለዚህ ለኛ ደንበኞች መካከለኛ ደረጃ ና ከዚያ ከፍ ያሉ ገቢ ያላቸው ሰዎች የሚገዙትን አይነት ልብሶች ናቸው የምናመርተው። ገና ግን ገና አልተነካም። ማፊ ማፊ ኮቪድ-19 ወረርሽኝ ሆኖ ወደ ሀገር ሲገባ ሙሉ ለሙሉ በሚባል ደረጃ ገበያው እንደቆመበት የምትገልጸው መሀሌት አሁን ላይ የፊት መሸፈኛ ጭንብሎችን በማምረት ሰራተኞቿን ማቆየትና እንዲሁም ኮቪድን መዋጋት እንደቻሉ ታስረዳለች። ያው ኮቪድ ከገባ ጀምሮ እኛ የነበሩን ትንንሽም ኦርደሮች፣ ሱቃችንም የነበረን ገበያ ሙሉ ለሙሉ ነው እየቀረው በተለይ የውጭ ሀገር ኦርደሩ መቶ ፐርሰንት ነው የተሰረዘብን። ምንም አይነት ገበያ አልነበረም። ያው ሰውም ድንጋጤ ላይ ነበር፣ ሁላችንም ያው ንግዱን የምታስብበት ጊዜ አልነበረም። ሶስቱ ነበር የደረሰብን የመጀመሪያው አጋጣሚ ግን በኋላ ሰራተኛ ያለሽ ይህኑ ላይ የተለፋበት ደግሞ ግራንድ እያለ ዝኑኑ ስቶ እጃራጥፎ መቀመጥ የቻለም እና እኔ ወዲያውኑ ኢትዮጵያ ውስጥ በደንብ ሳይገባ ለዚያውም ማስኮችን ዩቲዩብ ላይ እያወጣን የሚሰራውን ነገር አዳዲስ ፓተርኖችን አውጥተን በጣም በተመጣጣኝ ዋጋ ሊሰሩ የሚችሉ ማስኮችን ማምረት ጀምረን ነበር እና ወዲያው ኢትዮጵያ ውስጥ ደግሞ ከገባ በኋላ ያው እርዳታ መሰባሰብ፣ እንደዚህ አይነት ፕሮግራሞች ስለነበሩ መጀመሪያ የሰራናቸውን አንድ ሺህ ማስኮች ያው ሰጠን እና ከዛ እሱ ደግሞ ካናስበው ቀስ በቀስ የተለያዩ ትእዛዞችን አመጣለን። የተለያዩ ትንሽ ድርጅቶች፣ ባንኮች ከኛ መግዛት ጀመሩና ቁጥሩም እየጨመረ መጣ። ከዛ መንግስትም ግዴታ አደረገው። ስለዚህ በቃ ሙሉ ለሙሉ ሰራተኞቻችንንም ስራ ለመጣት፣ እኛም እንደ ድርጅት ደግሞ ሰርቫይቭ ለማድረግ በጨርቅ የተሰሩ ማስኮች ነበር የምንሰራው። አሁንም እሱን ነው የምንሰራ ያለ ነው። ማህሌት አፈወርቅ እንደ ኤሮፓውያን አቆጣጠር በ2012 በኒውዮርክ የአፍሪካ ፋሽን ሳምንት ላይ ምርጥ የአፍሪካ ዲዛይን ሽልማት እንዲሁም በ2017 የፈጠራ ሽልማትን የተቀበለች ሲሆን በለንደን በበርሊንና በተለያዩ የአፍሪካ ሀገራትም ላይ ስራዎቿን በየአመቱ ታቀርባለች። ማህሌት አፈወርቅ ማፊ ማፊ የሚለውን የንግድ ምልክቷ ዓለም አቀፍ የሆነ ጥራትን ለማቅረብ በታታሪነት ስለሚሰራ፣ እንዲሁም ቀጣይነት ያለው ምርቶችን ስለሚያቀርብ ውጤታማ እንደሆነ ትናገራለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ